አጠቃላይ እንደ ሀገር አሁን ሶስት መቶ ስልሳ ስድስት ከትላንት እናረሳሉ፣ ሶስት መቶ ስልሳ ስድስት ሰዎች ጊዜ ምልክት አይታይባቸዋል ማለት ነው። የኢትዮጵያ ሕብረተሰብ ጤና አጠባበቅ ተቋም ምክትል ዋና ዲሬክተር ዶክተር በየነ ሞገስ ናቸው። በተለያዩ የሀገሪቱ ክፍሎች የተከሰተውን የኮሌራ ወረርሽኝን አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በአብይ ርዕሳችን ይቀርባል። ብዙ ነገር ግን በጣም ብዙ አይነት ቋንቋዎች ብዙ አይነት ባህሎች ብዙ ነገር ነው ያለ ሰው ግን ጠፍቶ እናንተ ቅድምም ኦቦ ሀይሌ የሚባሉት ረዳት ፕሮፌሰርም የምዳነሱ እዚህ ብዙ ሰው እንዲመጣ ያደረጋችሁት ሰዎች ስለ ሙዋዘ ጥበባት ዲያቆን ዳንኤል ክብረት ናቸው የሰማችኋቸው። በኢትዮጵያ አየር መንገድ ቁጥር የበረራ ቁጥር 302 አደጋ ሰዎችን በሰውነታቸው በማክበር ከሃይማኖትና ብሔር ባለፈ ሐዘናቸውን የገለጹ አደጋው የደረሰበት አካባቢ የሚኖሩ ነዋሪዎችን ባመሰገኑበት የተወሰደ ነው። በመጽሔት ክፍለ ጊዜ ይቀርባል። አሁን የዕለቱን ርዕሰ ዜና እናሰማችሁ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ብሪታንያን እየጎበኙ ነው። ከንጉሳዊ ቤተሰብ ጋር ተገናኝተው መነጋገርን ያካትታል። የእራት ግብዣ ይደረግላቸዋል። ከሥልጣን ለመሰናበት ማመልከቻ ካስገቡት ጠቅላይ ሚኒስትር ቴሬዛ ሜይ ጋር ተገናኝተው ይነጋገራሉ። ፕሬዝደንት ትራምፕ ብሪታንያን በሚጎበኝበት በአሁኑ ወቅት ልዩ የሚባለው የዩናይትድ ስቴትስና የብሪታንያ ግንኙነት ትኩረት መሳቡ አልቀረም። ዩጎቭ የተባለው የድምፅ መለኪያ ተቋም በቅርቡ ባወጣው ሀዝ መሰረት ከብሪታንያ ህዝብ 67 ከመቶ የሚሆነው ፕሬዚደንት ትራምፕ ላይ አሉታዊ አመለካከት አለው። ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ግንቦት 26 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳኝ ፍስሐየንን ከአቀናባሪያችን ንጉሱ ታምሪና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁና እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የአማራ ዲሞክራሲያዊ ፓርቲ አዴፓ በክልሉም ሆነ በሀገራዊ አጀንዳዎች ላይ ሰፊ ህዝባዊ ንቅናቄ ሊያካሄድ ነው። ፓርቲው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ለሚደረገው ሰፊ ህዝባዊ ንቅናቄ የክልሉ ተወላጆች ንቁ ተሳትፎ እንዲሆኑ ጥሪ አቅርቧል። ዝርዝራለን። የአማራ ዲሞክራሲያዊ ፓርቲ አዴፓ ለሁለት ቀናት በየደረጃው ካሉ አመራሮቹ ጋር ሲያካሄድ የቆየውን ውይይት ዛሬ አጠናቋል። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧ ያለው የውይይቱን መጠናቀቅ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ፓርቲው እስካሁን በፓርቲ ደረጃና በመንግስታዊ መዋቅር የተሰሩ ስራዎችን ገምግሟል። ጠንካራና ደካማ ጎኖችንም ለይቷል። በመንግስት መዋቅርም ሆነ በፓርቲ ደረጃ የተሰሩ ስራዎችን ይበልጥ ህዝብ ውስጥ እንዲሰርጽ በክልሉ ውስጥና ከክልሉ ውጭ ያሉ የአማራ ክልል ተወላጆች በክልሉ ሁለንተናዊ እንቅስቃሴ ላይ ንቁ ተሳታፊ እንዲሆኑ ሰፊ ህዝባዊ ንቅናቄ ሊያካሄድ እንደሆነ ነው የተናገሩት። የአማራ ተወላጆችን በአጠቃላይ በያሉበት አካባቢ እንዴት አድርገን ማንቀሳቀስና ለሰላም፣ ለዲሞክራሲ፣ ለልማት፣ ለፍትህ ለነጻነት በጋራ እንዴት ይሰራሉ የሚሉትንም ነገሮች አይተናል። በቅርብ ጊዜም ይህንን ለማሳካት ሰፋፊ የውይይት መድረኮች እንከፍታለን። እነዚህ የውይይት መድረኮች ሁሉንም የሚያሳትፉ ናቸው። ስለዚህ ህዝባችን በእነዚህ መድረኮች እየተገኘ በየጾታው አደረጃጀቱ፣ በሙያ ዘርፉ፣ በተለያየ አወቃቀሩ ያለንበትን ሁኔታ እንዲገነዘብ ከዚህም አንጻር ደግሞ በኩሉን አስተዋጽኦ እንዲያደርግ የምንንቀሳቀስበት ይሆናል እና በክልላችን የሚኖራቸውን አስተዋጽኦ ከዛም አልፎ በሀገራቸው ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ ጉዳይ የሚኖራቸውን ሚና እንዲሁም ደግሞ ፓርቲያችን ለማጠናከር ና ከፓርቲያችን ጎን እንዲሰለፉ ለማድረግ በሚደረገው ውይይት የበኩላቸውን አስተዋጽኦ እንዲያደርጉ በዚሁ አጋጣሚ ጥሪ ያስተላልፋለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናው እናመሰግናለን። የኬንያ ማዕከላዊ ባንክ የአገሪቱን የመገበያያ ገንዘብ በአዲስ መልክ ማሻሻሉን አስታወቀ። አዳዲስ የሺሊንግ ኖቶችን ቅዳሜ እለት ለህዝብ ይፋ ማድረጉን ጠቅሶ ገልሞ ዳዊት ተጨማሪ ዘገባ አድርሶናል። ፕሬዚዳንት ጽሁሩ ኬንያታ ና የኬንያ ማዕከላዊ ባንክ ገዢ ፓትሪክ እንጆሮጌ አዲስ የሺሊንግ ኖቶችን ለህዝብ ያስተዋወቁ ሲሆን ከዚህ በፊት አገልግሎት ላይ ይውሉ የነበሩ የ ሀምሳ የ100 የ200 የ500 እና የ1000 ሺሊንግ ኖቶች መለወጣቸው ታውቋል። ይህ የገንዘብ ልውጥ የታወጀው ባለፈው ቅዳሜ ሀገሪቱ ነጻነቷን ባከበረች ዕለት ሲሆን የማዕከላዊ ባንክ ገዥ ሚስተር እንጆሮጌ አዲሱ የመገበያያ ኖቶች የኬንያን ባህል የሚያስተዋውቁ እውቀትን ለተተኪው ትውልድ ለማስተላለፍ የሚረዱና ኬንያን ከዓለም አቀፉ ማህበረሰብ ልዩ የሚያደረጓትን ምልክቶችና አርማዎች የሚያሳዩ ናቸው ብለዋል። አዲሶቹ የባንክ ኖቶች ከነባሮቹ ጎን ለጎን አገልግሎት ላይ ይውላሉ። ነባሩ የኬንያ 1000 ሺሊንግ ኖት በኬንያ እንዲሁም በጎረቤት አገሮችን በሕገ ወጥ ሁኔታ እየተዘዋወረ መሆኑን ደርሰንበታል። በተለይ ከቅርብ ጊዜ ወዲህ መስለው የተሰሩ የ1000 ሺሊንግ ኖቶች ገበያ ላይ ሲዘዋወሩ አይተናል። ይህ ደግሞ ለኬንያ ንግድና ለገንዘብ ፍሰት አሳሳቢ ነው። ስለዚህ ይህንን ችግር ለመፍታት የኬንያ ማዕከላዊ ባንክ የቀድሞ 1,000 ሽሊንግ ኖቶች ከገበያ እንዲወጡ አውጇል። የኬንያ ማዕከላዊ ባንክ ገዢ ንጆሮጌ እንጆሮጌ ኬንያውያን የቀድሞውን ባለ 1,000 ሺሊንግ ኖቶቻቸውን ለማስቀየር እስከ ኦክቶበር አንድ ጊዜ እንዳላቸው አክለው ገልጸዋል። አዲሱ የሽሊንግ ኖቶች በሙስና የተመዘበረውን የአገሪቱን ገንዘብን ለመቆጣጠር የሽብር እንዲሁም ሌሎች ህገወጥ ስራዎችን የሚፈጽሙ ተቋማትና ግለሰቦችን ለመቆጣጠርም ይበጃል ሲል የኬንያ ማዕከላዊ ባንክ አስታውቋል። የኬንያው ዴይሊ ኔሽን ጋዜጣ በ1000 ሺሊንግ ኖት ገንዘብ ከ1 እስከ 5 ሚሊዮን ሺሊንግ ያላቸው ሰዎች የሚጠቀሙበት ባንክ ሄደው በመታወቂያ የሚሰሩትን ስራ ገልጸው ገንዘባቸውን መቀየር እንደሚችሉ፣ ነገር ግን ከ5 ሚሊዮን ሺሊንግ በላይ በ1000 ኖት ጥሬ ገንዘብ ያላቸው ግለሰቦች ለብሔራዊ ባንክ ማሳወቅ አለባቸው ሲል ጽፈዋል። ከኬንያ ማዕከላዊ ባንክ የተገኘው መረጃ እንደሚያሳየው በሀገሪቱ ከ217 ሚሊዮን በላይ የ1000 ሺሊንግ ኖት በሀገሪቱ ገበያ ላይ አለ። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ገልሞዳዊትን ለዘገባው እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ብሪታንያን እየጎበኘ ነው። ከንጉሳዊ ቤተሰብ ጋር ተገናኝተው መነጋገርን ያካትታል። የእራት ግብዣ ይደረግላቸዋል። ከስልጣን ለመሰናበት ማመልከቻ ካስገቡት ጠቅላይ ሚኒስትር ቴሬዛ መይም ጋር ተገናኝተው ይነጋገራሉ። ፕሬዚዳንቱ ዛሬ ባኪንግሃም ቤተ መንግስት ሲደርሱ የብሪታንያን ንግሥት ኤልዝበት ፕሬዚዳንቱንና ባለቤታቸው ሜላንያ ትራምፕን ተቀብለዋል። የ41 መድፎች ተኩስንና የቤተ መንግስት የክብር ዘብ ፍተሻን ያካተተ የአቀባበል ስነ ስርዓት ከተደረገላቸው በኋላ ከንግሥቲቱ ጋር መሳበልተዋል። ንግሥት ኤልዝበት ፕሬዚዳንቱንና ባለቤታቸውን የባኪንግሃም ቤተ መንግስት የስልክ ቤተመዘክርን አስጎብኝተዋል። ፕሬዚዳንት ትራምፕ በሌላ ዜናም አሁን ለንደንም በመጎብኘት ላይ ባሉበት ወቅት በአይነተኝነቱ የሚገለጸው የሁለቱ ሀገሮች ዩናይት ስቴትስና የብሪታንያ ግንኙነት ትኩረት መሳቡ አልቀረም። ዩጋቭ የተባለው የህዝብ አስተያየት ገምጋሚ ተቋም በቅርቡ ባወጣው አሃዝ ከብሪታንያ ህዝብ ስልሳ ሰባት ከመቶ የሚሆነው በፕሬዚዳንት ትራምፕ ላይ አሉታዊ አስተያየት ወይም አመለካከት አለው። ፕሬዚዳንት ትራምፕ ወደ ብሪታንያ ከመጓዛቸው ሁለት ቀናት አስቀድሞ የአሜሪካ ድምፅ ዘጋቢ የለንደን ነዋሪዎችን ባነጋገረበት ወቅት የፕሬዚዳንቱን ተግባር እንደማይደግፉ መግለጻቸውን ጠቅሷል። ቴድ ሆምስ የተባሉ ሰው ነገራቸው ሁሉ የከፋ ነው፣ በዛ ላይም ይቀጥፋሉ በጣም መጥፎ ሰው ናቸው ብለዋል። ሀና ዝላትካ የተባሉ ሴት ደግሞ የሚያሳዩትን አይነት ባህሪ የሚታይባቸውንና የሚናገሩትን አይነት የሚሉን ሰው እንዴት ፖለቲካ ውስጥ እንዲገቡ ይፈቀዳል ሲሉ ጠይቀዋል። ብሪታንያን መጎብኘታቸውን በሚመለከት ግን አርባ ስድስት ከመቶ ሲደግፉ አርባ ከመቶ እንዲሰረዝ መፈለጋቸውን የዩጋቭ አሀዝ አመልክቷል። ከመላኒያ ጋር ሆነን የሞቀ የዒድ አልፈጥር ሰላምታ እናስተላልፋለን ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የበዓሉን መልእክት አስተላልፈዋል። በተቀደሰው የሮማዳን ጾም ማብቂያ ላይ ሙስሊሞች ዒድን በጸሎትና በማሰላሰል ያከብሩታል። ይህ የተቀደሰ ዕለት በዩናይትድ ስቴትስ እና በዓለም ዙሪያ ላሉት ሙስሊሞች ሁሉ በድህነት የሚኖሩትን የመርዳት ተግባሩን ለማደስ በአምላክ ላይ ያላቸውን እምነት ለማጠናከርና በእምነታቸው ለመጽናት እንዲሁም ከሌሎች ጋር ግንኙነታቸውን ለማዳበር እድል ይሰጣቸዋል። ይህ በዓል ለሚያከብሩት ሁሉ ደስታና ሰላም እንደሚያመጣላቸው ተስፋ እናደርጋለን። በዓለም ዙሪያ ያሉት ማህበረሰቦች የአምላክን የበዛ የፍቅር መባረክ፣ ይቅር ባይነትና በጎነት እንዲሰማቸው እንጸልያለን ሲሉ ፕሬዚዳንት ትራምፕ መልእክት ካስተላለፉ በኋላ ዒድ ሙባረክ ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃል። ኩራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛውን ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱ ሁለቱን ልቅምሻ እናሰማችኋለን። እንግዲህ በፍትህ ስርዓቱ እምነት ማሳደር በርካታ እርምጃዎች ይጠይቃል። የመጀመሪያው እርምጃ ብቃት ያላቸው ችሎታ ያላቸው፣ በጨዋነታቸው ደግሞ ኢንቴግሪቲ የምንለው በጣም ከፍተኛ ሁኔታ የሚጠሩ ሰዎች ዳኛ ሆነው መቀመጥ አለባቸው። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ ናቸው። እርሳቸውን ጨምሮ ዘጠኝ ታዋቂ ኢትዮጵያውያን ሴቶች ለማህበረሰብ ባበረከቱት የላቀ አስተዋጽኦ ለከፍተኛ እውቅናና ክብር የበቁበትን በቅርቡ በዋሽንግተን ዲሲ የተካሄደ ስነ ስርዓት ተከትሎ በኃላፊነት በሚመሩት የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ ጠቅላይ ፍርድ ቤትና እንዲሁም በኢትዮጵያ የፍትህና የህግ ጉዳይ ዙሪያ በተለይ ከአሜሪካ ድምፅ ጋር ካደረጉ ቃለ ምልልስ የተወሰደ ነው የሰማችሁት። ሁለተኛው አጋማሽ ስርጭታችን ይቀርባል። እንድትከታተሉ ከወዲሁ ጋብዘናል። አሁን የዕለቱን በኢትዮጵያ አራት ክልሎች በትግራይ፣ በኦሮሚያ፣ በሶማሌና በአማራ እንዲሁም በአዲስ አበባ የኮሌራ ወረርሽኝ መከሰቱን የኢትዮጵያ የሕብረተሰብ ጤና አጠባበቅ ተቋም አስታወቀ። ተቋሙ በትላንት ማምሻው ላይ ይፋ ባደረገው የጽሁፍ መግለጫ እንዳመለከተው 366 የሚሆኑ ሕሙማን ላይ የበሽታው ምልክት ሲታይ አስራ አምስት ሰዎች በተያያዥ ህመም ለህልፈት መዳረጋቸውን ገልጿል። የተቋሙን ከፍተኛ ኃላፊዎች በዛሬው ዕለት ያነጋገረው ሙክታር ጀማል ተከታዩን አድርሶናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳክም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን በጭሮና ኦዳቡልቱም እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ከልተ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲቱት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምፅ በሰጡት ቃለመጠይቅ ይህም ይሆንም ብለዋል። ሶማሌ ክልል ላይ ሰላሳ ሶስት ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው ፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ ላብራቶሪ መመርመር አልተቻለም። የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን እያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ፣ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል። በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ ውስጥ አጣዳፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሀረርጌ ዞን ኦዳ ቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ ወረርሽኙ ተከስቷል። ከነዚህ ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ከመረመርናቸው ስምንት ናሙናዎች ውስጥ አምስቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመቀው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በበሽታው የተያዙ ወይም አጣዳፊ ተቅማጥና ትውከት ያለባቸው ሰዎች ነበሩ። ከእነሱ ውስጥ የላቦራቶሪ ናሙና ወስደን በመረመርነው መሰረት አንዳቸው ላይ ያው አንድ ሰው ላይ ወይም ያንድ ሰው ናሙና ላይ ዜሮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ የራስክ ወንቱ እነዚህ ሰዎች ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው። በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል። በአጠቃላይ እንደ ሀገር አሁን ሶስት መቶ ስልሳ ስድስት እስከ ትላንት ናረሳሉ ሶስት መቶ ስልሳ ስድስት ሰዎች እንግዲህ ይህ ምልክት ታይቶባቸዋል ማለት ነው በአማራ ክልል መቶ ዘጠና ሰባት በኦሮሚያ መቶ ሀያ ሁለት በአዲስ አበባ ስድስት በሶማሌ ሰላሳ ሶስት በትግራይ ደግሞ ስምንት ሰዎች የበሽታው ምልክት ታይቶባቸዋል ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር እንግዲህ የሞቱ ሰዎች አሉ ይህም በሁለት ነገር ማየት ያስፈልጋል እኛ እንደ ኢንስቲትዩት ጤና ተቋማት ጋር ስላቸው ወይም ደግሞ ምርመራ ተረግቶላቸው አተት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው አምስት ሰዎች አሉ። እንግዲህ ከሁሉም ክልል የተውጣጣነ ምነግርሽ። በአጠቃላይ ግን አስራ አምስት ሰዎች በኮሚኒቲ ማህበረሰብ ውስጥ እያሉ እንግዲህ ህይወታቸው ያለ ሰዎች አሉ። እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም። ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል አስራ አራት በኦሮሚያ ክልል ደግሞ አንድ። ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ሕፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል ለማንኛውም አገልግሎት የሚውሉ የቧንቧ የጉድጓድ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ አሳስበዋል ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ ሙክታርን ለዘገባው እናመሰግናለን። ዘጠነኛው የትግራይ ወጣቶች ማህበር ጉባኤ በመቀለ ከተማ እየተካሄደ ይገኛል። በጉባኤው መክፈቻ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ወጣቶች ለክልላቸው ሰላም መጠበቅ ያበረከቱትን አስተዋጽኦ አመስግነዋል። ሙልጌታ ጽብሃ ዝርዝራለው። በኢትዮጵያ የሰላም የልማትና የዲሞክራሲ ግንባታ ላይ አደጋ አንዣቧል ሲል የትግራይ ወጣቶች ማህበር ቦርድ ሊቀመንበር አስታውቋል። ሊቀመንበሩ አቶ ተክላይ ገብረመድህን በዘጠነኛው የክልል ወጣቶች ማህበር ጉባኤ ላይ ባደረገው ንግግር የትግራይ ወጣቶች ጠቃሚ ያላቸውን ውሳኔዎች ማሳለፍ እንደሚጠበቅባቸው አሳስበዋል። በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ለሁለቱም ሀገሮች ወጣቶች ከፍተኛ ጥቅም እንዳለው ያመለከተው ሊቀመንበሩ አቶ ተክላይ መንግስታቱ የሰላሙ ግንኙነት ና እንቅስቃሴ ዘላቅ እንዲሆን እንዲሰሩ ጠይቋል። ተጋሩ ናብ አስመራ ሄዶም ኤርትራውያን ናብ መቐለ መጽኦም የትግራይ ተወላጆች ወደ አስመራ ሂደው ኤርትራውያንም ወደ መቐለ መጥተው አሁንም አንድ መሆናችን የሚያሳይ ፍቅርና መተሳሰብ ነው የተመለከት ነው የሆነ ኃይል ሊለያየን አይችልም የሚሉ ሀሳቦች ናቸው እየተንጸባረቁ የሚገኙት። ስለሆነም ምክንያቱ በማይታወቅ የተዘጉ የመገናኛ መስመሮች ሊከፈቱ ይገባል። ለዘላቂ ሰላምም እኛ የትግራይና የኤርትራ ወጣቶች ከፍተኛ ሚና እንድንጫወት ማኅበራችን ጥሪውን ያቀርባል ነው ያለው። በጉባኤው ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ባደረጉት ንግግር የትግራይ ወጣቶች ከሌሎች ህዝቦች ጋር ተከባብሮ የመኖር ምኞት፣ ፍላጎት፣ ልምድና ባህል ያለው የሌሎችን መብቶች የማይነካ መሆኑን አስመስክሯል። በዚህም የትግራይ ሰላም በወጣቱ ተጠብቆ ይገኛል ብለዋል። መናሴ ትግራይ ብዘካሄዶ ውሕልል ቃልሲ ነቲ ትግራይ ናይ ምፍራስን የትግራይ ወጣቶች ባካሄዱት ትግል ትግራይን የማፍረስ ህዝቡን የመበተን ሙከራና ሴራ በሚገባ እየተከላከላችሁ፣ በክልላችን ሰላም እንዲሰፍን የማይተካ አስተዋጽኦ እያበረከታችሁ ትገኛላችሁ። በተለያዩ የሀገራችን ክፍሎች ይህን ሁሉ አለመረጋጋትና ቀውስ ሲፈጠር የትግራይ ወጣቶች የሰላም ዘብ በመሆን ትግራዋይ ብቻ ሳይሆን ሁሉም ኢትዮጵያዊ በትግራይ በሰላምና ነጻነት የሚንቀሳቀስበት የሚሰራበትና የሚኖርበት ሆኖ እንዲቀጥል የምታደርጉትን ጥረት የሚደነቅ ነው ነው ያሉት። ምክትል ርዕሰ መስተዳድሩ አክለውም የትግራይ ሰላም ስለተጠበቀ በዚህ ዓመት ለወጣቶች የስራ ዕድል የሚፈጥሩ 1300 ባለሀብቶች በትግራይ የኢንቨስትመንት ፍቃድ አውጥተው ወደ ስራ ለመግባት እየተንቀሳቀሱ ናቸው፣ ስራም እየጀመሩ አሉ ብለዋል። በተጨማሪም ወጣቶች መኖሪያ ቤት እንዲገነቡ መሬት እየተመሩ መሆናቸውን ገልጸው መልካም አስተዳደር ለማስፈንም በቀበሌ ደረጃ ያለው አመራር በወጣት ምሁራን መተካቱን አመልክተዋል። መናእሰይ ትግራይ ከብዶም ከይኮነ ልቦም አስፊሖም የትግራይ ወጣቶች ሆድ ሳይሆን ልብ አስፍተው በሌላው የሀገራችን አካባቢዎች ተጋሩ ብቻም ሳይሆን ሌሎችም የሚታረዱበት ለዓመታት ያፈሩትን ሀብት በሚቀሙበት ሰው ከስራውንና ኑሮውን በሚፈናቀልበት ጊዜ ወጣቶች ለዩኒቨርሲቲ ትምህርትና ስፖርታዊ ውድድር በሄዱበት በሚገደሉበት ጊዜ ቻይነትና ትዕግስት አጠንክራችሁ፣ ሌሎች ውስጣዊ ችግሮች ችላችሁ፣ በመስመር ጸንታችሁ፣ የህግ ልዕልና በማክበር በትግራይ የሚገኙ የሌሎች ኢትዮጵያውያን ነጻነትና ሰላም መጠበቃችሁ ሁሉም የ የሚያውቀው ነው። ይህ የፈጸማችሁትን ገድል በታሪክ ክልላችን ሀገራችንና እንዲሁም ዓለም ለዘላለም የሚዘከር ነው ብለዋል። በዚሁ የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ላይ ከሌሎች ክልሎች የገቡ የወጣቶች ማህበራት ተወካዮች፣ የመንግስት ባለስልጣናት፣ የተቃዋሚ የፖለቲካ ፓርቲዎች ተጠሪዎችና ትግራይ ውስጥ የሚገኙ ኤርትራውያን ወጣት ስደተኞች ተገኝቷል። የኤርትራ ወጣት ስደተኞች ተወካይ ቶፊቅ ኑር ህሴን በጉባኤው ላይ ባስተላለፈው መልእክት የኤርትራና የትግራይ ወጣቶች በጋራ ባካሄዱት የትጥቅ ትግል የጋራ ጠላታቸውን አሸንፏል ብለዋል። ባለፉት ሀያ ዓመታት በነበረው አለመግባባት ሁለቱም ህዝቦች ጎዳታቸውን የገለጸው ቶፊቅ አሁን የተጀመረውን ግንኙነት በሚያጠናክር መንገድ መስራት እንደሚገባ አሳስበዋል። ንሕና ኤርትራውያን ብክብሪ ተዓዲና ክንሳተፍ እኛ ኤርትራውያን በእናንተ ጉባኤ በክብር እንድንሳተፍ የወሰዳችሁት መልካም መነሳሳት እናደንቃለን በቀጣይም በሁለቱም ወንድማማች ህዝቦች የሚጠበቀው ግንኙነት እንዲጠናከርና ጽኑ እንዲሆን ያለን ምኞት ለመግለጽ እወዳለሁ ነው ያለው። የትግራይ ወጣቶች ማህበር ዘጠነኛ ጉባኤ ነገ ግንቦት 27ም ቀጥሎ እንደሚውል እንደሚጠናቀቅም ታውቋል። ያለፉት የማህበሩ ጉባኤዎች የወጣቶችን ተጠቃሚነት ለማረጋገጥ የሚያግዙ ውሳኔዎች የተላለፉባቸው እንደነበሩ የማህበሩ ቦርድ ሊቀመንበር አቶ ተክላይ ገብረመድህን አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። ሙሉጌታ እናመሰግናለን። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የበረራ ቁጥር ኢቲ 302ን አደጋ ተከትሎ ሰዎችን በሰውነታቸው በማክበር ከሃይማኖትና ብሔር ባለፈ ሀዘናቸውን የገለጹት አውሮፕላኑ የተከሰከሰበት የሀማቁን ጤሽሌ እና ቱሉ ፈራ አካባቢ ነዋሪዎች ተመስግነዋል። የምስጋና ዝግጅቱን ያሰናዱት በማህበራዊ የትስስር ገጾች የተሰባሰቡ ኢትዮጵያውያን ሲሆኑ የሀገር ሽማግሌዎችና አርቲስቶችም ተሳትፎበታል፣ ሲል ግርማቸው ከበደ ተከታዩን አድርሶናል። በዘር በሃይማኖት ተከፋፍለን በጎሳ የምንጨራረስ ሰዎች፣ አንተ በዘር የምትከፋፈል፣ አንተ በደም የምትከፋፈል የሁል ህዝ የተከፋፈሉ ሲቀበሩ ምንም የማያውቁት ነገር ግን በፈርሃን የሚኖሩ እንዲህ ነው የማያችሁ ልጆቼ። እኔ እናንተን እንዲህ ነው የማያችሁ ነው ያለ። ችግር ቢኖርም ከና ልቦች አሉ። እናንተ ከና ልቦ ሆናችሁ ለሰው ሀዘን ቆማችኋል፣ ለሰው ልጅ ብላችሁ አልቅሳችኋል። ያ የሚረሳ አይነት አይደለም፣ ለዘላለም አይረሳም። መዝገብ ይዞታል ማለት ነው። ታሪክ ሆነዋል ማለት ነው። የሶሻል ሚዲያው የሰው ጥበቡ የጽሁፉ እንኳን ክፋት ሲጽፍ ጽሁፍ የሚያምርለት መንገድ እስከሚያስገርመን ድረስ ሰዎች በጎ ነገር መጻፍ እስከሚያቀታቸው ድረስ አሁን አስተማሪዎች ያሉት ክፋት መጥፎነትን፣ እርኩሰትን የሚያስተምሩ አስተማሪዎች የፈሉበት ዘመን ነው። እዚህ እኛ ስንመጣ ግን ልክ ጋምቤላ ላይ ነዳጅ ፈለቀ እንደሚባለው፣ እዚህ ቦታ ላይ ወርቅ ተገኘ እንደሚባለው፣ እዚህ ግንብቹ ደግሞ ፍቅር ፈለቀ ተብለን ነው የመጣ ነው። ይሄ ቀላል ነገር አይደለም። ኢትዮጵያ ውስጥ የጠፋው መታየት ያለበት ቦታ ሰው ያለበት ሰው የሚታየው ብዙ ታሪካዊ ቦታዎች አሉ። ግንቦቻችን ይታያሉ፣ ሕንፃዎቻችን ፍልፍል ዋሻዎቻችን ይታያሉ። የጻፍናቸው መጽሐፍት የሳልናቸው ስዕሎች ይታያሉ፣ ቅርሶቻችን ይታያሉ። ሰው የምናይበት ቦታ ግን ናት። ሰው ሆኖ ለሰው የሚያዝ እኛ እኔ በተለይ እዚህ ቦታ ስመጣ ሰው ለማየት ነው። ወጣ ሰዎች አሉ። ሰውነት ከቋንቋቸው በላይ ከብሔራቸው በላይ ከማንነታቸው በላይ ሰውነታቸው የሚበል ሰዎች አሉ። ኢትዮጵያ ውስጥ ደግሞ የጠፉት ሰዎች ናቸው። ብዙ ሀብት አለን። ወንዝ አላጣንም፣ መሬት አላጣንም፣ እህል አላጣንም፣ ዝናብ አላጣንም። ሁለት ለመናገር ብዙ ነገሮች አሉ። በጣም ብዙ አይነት ቋንቋዎች፣ ብዙ አይነት ባህሎች፣ ብዙ ነገር ነው ያለ። ሰው ግን ጠፍቶ፣ እናንተ ቅድምም ኦቦ ሀይሌም እንዳሉት ረዳት ፕሮፌሰሩ እንዳነሱት እዚህ ብዙውን ሰው እንዲመጣ ያደረጋቸው ሰዎች ሰ እነዚህ የሀገር ሽማግሌው አቶ ሀይሌ አበራ፣ የተባባሪ ፕሮፌሰር አህመድ ዘካሪያ፣ የአርቲስት አብርሃም ወልዴና መዋዘ ጥበባት ዲያቆን ዳንኤል ክብረት የምስጋና ድምፆች ናቸው። መጋቢት አንድ ቀን 2011 ዓ ም ወደ ናይሮቢ ለመብረር ከአዲስ አበባ የተነሳውና ከ6 ደቂቃዎች በኋላ ከቢሾፍቱ 30 ኪሎ ሜትር ርቀት ላይ በምትገኘው ሀማ ቁንጡ ሽሌ ቀበሌ ገበሬ ማህበር በወደቀው የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 ጀት የ157 ሰዎች ሕይወት ማለፉ ይታወሳል። አደጋው የደረሰበት ግንቢች ወረዳ የሚገኙት የሀማ ቁንጡ ሽሌና ቱሉ ፈራ እንዲሁም የሌሎቹ ቀበሌዎች ነዋሪዎ ሰዎች አደጋው ከደረሰበት ቀን ጀምሮ አምርረው አዝነዋል ለማያውቋቸው ህይወታቸው ላለፈ ሰዎች ሀዘናቸውን ለመግለጽ ከአልጋ ወርደው መሬት ተኝተዋል በ በአስራ ሁለተኛው ቀን እርም አውጥተዋል የአርባ ቀን መታሰቢያ ዘክረዋል የአደጋው ተጎጂ ቤተሰቦችንም አዝናንተዋል ነዋሪዎቹ ላሳዩት ከብሔርና ሃይማኖት የዘለለ በጎ ተግባርም ግንቦት 25 ቀን 2011 ዓ ም አርቲስቶች የሀገር ሽማግሌዎችና ጋዜጠኞች በተገኙበት በተዘጋጀ ዝግጅት ምስጋና ቀርቦላቸዋል የምስጋና ዝግጅቱን ያዘጋጁት በማህበራዊ የትስስር ገጾች እናመስግናቸው የሚለውን መልእክት ሰምተው የተሰባሰቡ ኢትዮጵያውያን ናቸው። የአዘጋጅ ኮሚቴው ሰብሳቢ ስንታየው ደምሴ ምስጋና ማቅረብ ያስፈለገበትን ምክንያት ያስረዳሉ። የአውሮፕላን አደጋው የፈጠረውን ድንጋጤ ያህል የእነዚህ ደግሞ የአካባቢ ሰዎች በወቅቱ እዚህ የመጡ ያለቅሱ የነበረው ይታይባቸው የነበረው ሀዘን ደግሞ ብዙ ኢትዮጵያንን ደግሞ ልብ የነካ ነበረ። እኛም ልብ እንደማንኛውም ተነክቶ ነበረ። ስለዚህ እነዚህን ሰዎች በሆነ ስላሳዩት ሰብአዊነት በስጋ ለማይዛመዷቸው በስም ለማያውቋቸው ሰዎች እዚህ ቦታ ላይ ወድቀዋል፣ ቀርተዋል ብለው ስላሳዩት ሰብአዊነት ልናመሰግናቸው ይገባል በሚል ሰብአዊ በሆነ ኢኒሽቲቭ ነው ይህን ፕሮግራም ለማዘጋጀት የተነሳ ነው። አደጋው በደረሰበት አካባቢ ከተዘጋጀው የምስጋና የምሳ ዝግጅት ባለፈ አደጋው ከደረሰ በኋላ ለተጎጆቹ አምርረው ሲያለቅሱ የሚታየው ምስላቸው በስፋት በመገናኛ ብዙሀን የተሰራጨው ወይዘሮ ሙሉነሽ በእጅጋ የቁሳቁስ እርዳታ ተደርጎላቸዋል። አልቅሰው ሀዘናቸው እንዳልወጣላቸው የሚናገሩት ወይዘሮ ሙሉነሽ ለኢትዮጵያውያን መልእክት አላቸው። ከነከጀበኒ ረቢ ሳኒት ጥናሌ ጉዱሴ እኔ ሰው እንዲያመሰግነኝ አይደለም ሁኔታው አሳዝኖኝ ነው። ግን ሰው አውቆ መጥቶ ስላመሰገነኝ እግዚአብሔር ያክብራችሁላለሁ። ይህን የመሰለ አደጋ በእናንተም በቤተሰባችሁም አይድረስ። እኔ ግን ሰው እንዲያከብረኝ ሳይሆን ስላዘንኩኝ ነው ለሌሎችም የምመክረው ተዛዝኖና ተሳስቦ መኖርን ነው። እኔ ለምሳሌ እናንተ በስጦታ መልክ ያመጣችሁልኝ ዕቃዎች ለብቻዬ ምንም አላደርገውም፣ ለሌሎች አካፍለዋለሁ። ከህዝብ ጋር ነው እንጂ ለብቻዬ የምጠቀምበት አይሆንም። አሁን ሄጄ ላከፋፍል ነው። ስለዚህ ኢትዮጵያችን ሁሉም ተዋዶ ተፋቅሮ ቢኖር ይበቃናል። ሰላም ይበቃናል። እንድትዋደዱ እንድትተዛዘኑ ነው የምነግራችሁ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው ከበደን እናመሰግናለን። አድማጮች የመጨረሻው የመጽሔት ውስጥ ደግሞ ወደ ሱዳን ይወስደናል። በካርቱም የመንግሥት የጸጥታ ኃይሎች የዲሞክራሲ ጥያቄ አንግበው የወጡና ለሁለት ወራትም በዘለቀው አደባባይ የመቀመጥ ተቃውሞ አድማ ላይ ያሉትን ወገኖች ለመበተን ተኩስ መክፈታቸውን፣ አስራ ሶስት ሰዎችም መግደላቸውን የተቃውሞ አራማጆች ተናገሩ። ናባ ሙሁዲን ያጠናቀረውን የዚህን ዘገባ ዝርዝር ትስታ ብላቸው ይዛቀርባለች። የጥቃቱ ዜና የተሰማው ዛሬ ማለዳ በዋና ከተማዋ ካርቱም በሚገኘው የጦር ሰራዊቱ ዋና መስሪያ ቤት ደጃፍ ለአድማ የተቀመጡትን ሰዎች ለመበተን ተኩስ ተከፍቶ በርካቶች መገደላቸውን ተከትሎ ነው። ዋናው የተቃዋሚው መሪ የሱዳን ባለሙያዎች ማህበር ህዝባዊውን ለውጥ በኃይል ለሚ ለመቆጣጠር ያሴረው ወታደራዊው የሽግግር ሸንጎ ነው ጦርነት የከፈተብን ሲል ወንጅሏል። አብዱ አናስ ከማለዳው የጦር ሰራዊቱ ጥቃት የአይንማኞች አንዱ ነው። ሐስቡነላህ ወኒዕመል ወኪል የአስቸኳይ እርዳታ ድጋፍ ሰጪ የተባለው ኃይል ነው። በተቀመጥንበት ተኩስ የከፈተብን። ከዚያም የጦር ሰራዊቱ ዋና መስሪያ ቤት ቅጥር ግቢ በመክበብ በሮቹን ዘጉብን ብሏል። የአይን እማኙ ጥቃቱን ተከትሎ በሺዎች የሚቆጠሩ ተቃዋሚዎች በተለያዩ የዋና ከተማ ክፍሎች መንገዶችን በመዝጋትና ጎማዎችን በማቃጠል ተቃውሞ አካሂደዋል። የሱዳን ወታደራዊ ሽግግር ምክር ቤት ወታደራዊ ጥቃቱ ኢላማ ያደረገው ተቃዋሚዎች በተሰበሰቡበት ስፍራ አቅራቢያ ያሉ ወንጀለኞችን እንጂ ተቃዋሚዎችን አይደለም፣ እነርሱ ደህና ናቸው ብሏል። ሻም ኤልዲን ካባሺ የወታደራዊ ምክር ቤት ቃል አቀባይ ናቸው። ተቃዋሚዎቹ የሚሰበሰቡበት ከጦር ሰራዊቱ ዋና ማዕከል ፊት ለፊት ያለው ስፍራ በብዙዎች አሉት ብዙዎች በአሉታዊ መልክ የሚመለከቱት ቦታ ነው። ብዙ የካርቱም ነዋሪዎች ሰላም ደህንነታቸውን እንደሚፈታተን ቦታ ነው ያም ቦታ የሚያዩት ነው ያሉት ብጥብጡ የተካሄደ ቢሆንም በወታደራዊ መሪዎች በተቃዋሚዎች መካከል ስለ ሽግግር መንግስት የሚካሄደው ውይይት ዛሬና ነገ እንደሚቀጥል የሽግግር ምክር ቤቱ ገልጿል። የሆነ ሆኖ የሱዳን ተቃዋሚ ፓርቲዎችና የመቀመጥ አድማው መሪዎች ጁንታው የመሳሪያ ጥቃቱ ካደረሰባቸው በኋላ ምንም ውይይት እንዳልተካሄደ አስተባብለዋል። ዘግየት ብሎ ባወጡት መግለጫ እንዲያውም ከወታደራዊ ጁንታው ጋር ድርድርና ግንኙነት ሁሉ እንደተቋረጠ ተናግረዋል። ትዝታ በላቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እዚህ ግድም የሰዓቱን ርዕሰ ወሬዎች እናሰማና ወደ ሁለተኛው አጋማሽ እንዘልቃለን። ኢራንና ኢድልብ የተባለውን የሶሪያ ክፍለ ሀገርን መደብደባቸውን አቆሙ ሲሉ ፕሬዚደንት ዶናልድ ትራምፕ ጠይቀዋል። የቦምብ ድብደባው የብዙ ንጹሐን ሲቪሎችን ህይወት እያጠፋ ነው። ዓለም ይህን ፍጅት እየታዘበ ነው። ምንድን ነው ጥቅሙ? ምን ያስገኝላችኋል? አቁም እንጂ ሲሉ ትናንት ፕሬዚደንት ትራምፕ በትዊተር መልእክት አስተላልፈዋል። ኢድሊብ ከቱርክ ጋር በሚዋሰነው ድንበር በሰሜናዊ ምዕራብ ሶሪያ በሚገኝ ክፍለ ሀገር ነው። ፕሬዚደንት ባሸር አልአሳድን ከስልጣን ለማስወገድ የሚዋጉት አማጽያን የሚቆጣጠሩት የመጨረሻ ግዛት ነው። እስራኤል በሶሪያ አየር ሰፈር ላይ ባካሄደችው የአየር ድብደባ አንድ ወታደር ሲገደል፣ ሁለት እንደቆሰሉ፣ አንድ የመሳሪያ መጋዘን ደግሞ እንደወደመ የሶሪያ መንግስት ሚዲያ ዘግቧል። በማዕከላዊ ሆምስ ክፍለ ሀገር በሚገኘው ቲ አራት በተባለው የአየር ሰፈር ጥቃት የፈጸመው እስራኤል በጎላን ጉብታዎች ላይ የአየር ድብደባ ካካሄደች ሰዓታት ካለፉ በኋላ ነው። እስራኤል በአየር ሰፈሩ ላይ ተካሄደ ስለተባለው የአየር ድብደባ የተናገረችው ነገር የለም። በጎላን ጉብታዎች ላይ ስለተፈጸመው ድብደባ ግን ባለፈው ቅዳሜ ሌሊት ከሶሪያ ለተተኮሰ ሮኬት ምላሽ ነው ብላለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሜክሲኮ ወደ አሜሪካ በምትልካቸው ሸቀጦች ላይ ማዕቀብ ለመጣል ያሰሙት ዛቻ የሚጎዳው ሁለቱንም ሀገሮች ነው በማለት ሜክሲኮ ዛሬ ያስጠንቅቃለች በሜክሲኮ በኩል ወደ ዩናይትድ ስቴትስ የሚጓዙት የማዕከላዊ አሜሪካ ፍልሰተኞችን የማስቆም ፍላጎታቸውንም አያሳካም ብላለች ሜክሲኮ። አድማጮች አሁን በስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ሶስት ሰዓት ከሰላሳ አምስት መሆኑን ያመለክታል። ሁለተኛውን አጋማሽ በረሰ ወሬዎቹ ጀምረናል። እዚህ ግድም አንድ ሙዚቃ እንሰማና ወደ ቅንብሮቹ እናልፋለን። ታደለ ጌታቸው ነው የምጫወትልና ድምፃዊው ታደለ ጌታቸው ነው ለደግሞ እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ34 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። አሁን የሳምንቱን የስፖርት ዜናና ዘገባዎች ከፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ በቻይና ላንጆ ማራቶን ኢትዮጵያዊቷ ወርቅነሽ ኤዴስ አሸንፋለች። ከባድ ሙቀት በነበረበት ውድድር ስምንት አትሌቶች እስከ 30ኛው ኪሎ ሜትር ድረስ ተፎካክረው ነበር። ከ35ኛ ኪሎ ሜትር በኋላ ደግሞ የመሪዎቹ ቁጥር ወደ አራት ዝቅ ያለ ሲሆን ወርቅነሽ መሪነቷን በማጠናከር ማሸነፍ ችላለች። ወርቅነሽ በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የወርቅ ደረጃ ያለውን የላንጆ ማራቶን ለመጨረስ የወሰደባት ጊዜ 2 ሰዓት ከ30 ደቂቃ 22 ሰከንድ ነው። በዚህም የቦታውን ክብረውሰን መስበር ችላለች። ጉቴ ሚሾኔ እና ፋንቱጂማ ሁለተኛና ሶስት ሶስተኛ ወጥተዋል። ኬንያዊው ጀስተስ ኪሙታይ ባሸነፈበት የወንዶች ውድድር ኢትዮጵያውያኑ ከሁለተኛ እስከ ሰባተኛ ያሉትን ደረጃዎች ይዘው ጨርሰዋል። ግዛቸው ኃይሉ ሁለተኛ ሲወጣ፣ አፈወርቅ መሸሻ ሶስተኛ ወጥቷል። አዳማ ከተማ የኢትዮጵያ ሴቶች ፕሪምየር ሊግ ሻምፒዮን ሆኗል። አዳማ ከተማ በሊጉ የመጨረሻ ጨዋታ ጥሩነሽ ዲባባ አካዳሚን 6 ለ0 በመርታት ነው የሊጉ ሻምፒዮን የሆነው። አዳማዎች የ2011 ሻምፒዮን የሆኑት 58 ነጥብ በመሰብሰብ ነው። አዳማ ከተማ የኢትዮጵያ ሴቶች ፕሪምየር ሊግ በ2005 ዓ ም ከተጀመረ ወዲህ ከደደቢትና ከኢትዮጵያ ንግድ ባንክ ውጭ የሊጉ ሻምፒዮን የሆነ የመጀመሪያው ክለብ ነው። በሊጉ 21 ጎሎችን ያስቆጠረችው የአዳማዋ ሴናፏ ቁማ ደግሞ ከፍተኛ ጎል አስቆጣሪነትን ክብር ተቀዳጅታለች። የኢትዮጵያ ንግድ ባንክ ሁለተኛ ሲሆን መከላከያ ሶስተኛ ሆነው ሊጉን አጠናቋል። የኢትዮጵያ ፕሪምየር ሊግ 27ኛ ሳምንት ጨዋታዎች በፎርፌና ውዝግቦች ታጅበው ተካሂደዋል። የሊጉ መሪ ፋሲል ከነማ ባህር ዳር ከነማን ጎንደር ላይ አራት ለ ዜሮ ረጥቷል። ሙጅብ ቃሲም ሁለት ጎሎችን ሲያስቆጥር ቀሪዎቹን ጎሎች ሽመክት ጉግሳና ይዞ አዙካ አስቆጥረዋል። በሊጉ ሶስተኛ ደረጃ ላይ የሚገኘው ሲዳማ ቡና አዲስ አበባ ላይ ለአለመውረድ በሚፎካከረው መከላከያ አራት ለአንድ ተሸንፏል። የመከላከያን የአሸናፊነት ጎሎች ያስቆጠሩት ፍጹም ገብረ ማርያም፣ ቴድሮስ ታፈሰ፣ ፍሬው ሰሎሞንና ፍቃዱ አለሙ ናቸው። በሌሎች ጨዋታዎች ቅዱስ ጊዮርጊስ ደደቢትን፣ ደቡብ ፖሊስ ሐዋሳ ከተማን በተመሳሳይ ሦስት ለሁለት አሸንፈዋል። ድሬዳዋ ከተማ ከስውል ሽረ እንዲሁም ወልዋሎ ከአዳማ ከተማ አንድ ለአንድ አቻ ተለያይተዋል። ጅማ አባጅፋር ደመወዝ ሳይከፍል በመቅረቱ ተጫዋቾቹ ለጨዋታ እንጓዝም ማለታቸውን ተከትሎ ወላይታ ድቻ በፎርፌ 3 ለዜሮ አሸንፏል። ትላንት በኢትዮጵያ ቡናና መቀሌ ሰባ እንደርታ መካከል ሊካሄድ የነበረው ጨዋታ ተመልካቾች ስታዲየም ከተገኙ በኋላ የጸጥታ ስጋት አለ በሚል ሳይካሄድ ቀርቷል። የኢትዮጵያ እግር ኳስ ፌዴሬሽን እንዳስታወቀው ጨዋታው ነገ በዝግ በአዳማ አበበ ቢቄላ ስታዲየም ይካሄዳል። ሆኖም ኢትዮጵያ ቡና ውሳኔውን በመቃወም እንደማይጫወት አስታውቋል። ሊጉን ፋሲል ከነማ በ52 ነጥብ ሲመራ ተስተካካይ ጨዋታ ያለው መቀለ ሰባ እንደርታና ሲዳማ ቡና በእኩል 49 ነጥብ ሁለተኛና ሦስተኛ ናቸው። ከሊጉ የረዳውን ደደቢት ተከትለው ስሁል ሽረና ደቡብ ፖሊስ ወራጅ ቀጠና ውስጥ ይገኛሉ። የሴቶች ዓለም ዋንጫ በመጪው ዓርብ በፈረንሳይ ይጀመራል። ለስምንተኛ ጊዜ የሚካሄደው ውድድር ካለፉት ዓለም ዋንጫዎች የተለየ ትኩረትን ስቧል። በስታዲየም ተገኝተው የሴቶች የእግር ኳስ ፍልሚያን የተከታተሉ ሰዎች ቁጥር ክብረ ወሰን በዚህ ዓመት መሰበሩ አንዱ ምክንያት ነው። በስፔን በዋንዳ ሜትሮፖሊታኖ ስታዲየም ባርሴሎና አትሌቲኮ ማድሪድን ባሸነፈበት ጨዋታ ከ60 ሺህ በላይ ተመልካቾች ተገኝተዋል። በዓለም ዋንጫው ደግሞ የቴሌቪዥን ተከታታዮች ቁጥር ይጨምራል ተብሎ ይጠበቃል። 24 ቡድኖች በስድስት ምድቦች ተከፋፍለው በሚያደርጉት ፍልሚያ ደቡብ አፍሪካ፣ ካሜሩንና ናይጄሪያ አፍሪካን ይወክላሉ። ኢትዮጵያዊቷ የፊፋ ዳኛ ሊዲያ ታፈሰ በዳኝነት ትሳተፋለች። የሴቶች ዓለም ዋንጫን ዩናይትድ ስቴትስ ሶስት ጊዜ ያሸነፈች ሲሆን፣ ጀርመን ሁለት ጊዜ፣ ጃፓን እና ኖርዌይ ደግሞ አንዳንድ ጊዜ ሻምፒዮን ሆነዋል። በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች የቻምፒየንስ ሊግ ፍልሚያ ባልተጠናቀቀ ጨዋታ ኤስፔራንስ ዋይዳድን በማሸነፍ ሻምፒዮን ሆኗል። በመጀመሪያው ጨዋታ አንድ ለአንዳቻ የተለያዩት ሁለቱ ቡድኖች በቱኒዚያ በተደረገው የመልስ ጨዋታ መሐመድ የሱፍ ቤላይሊ በ41ኛው ደቂቃ ባስቆጠራት ጎል ኤስፔራንስ አንድ ለ0 ሲመራ ቆይቷል። ሆኖም ዋሊድ ኤልካርቲ በ58ኛው ደቂቃ ለዋይዳድ ያስቆጠራት ጎል በመሀል ዳኛው ባካሪ ጋሳማ ከጨዋታ ውጭ በሚል መሻሯን ተከትሎ ውዝግብ ተነስቷል። የዋይዳድ ተጫዋቾች በቪዲዮ ረዳዳኝነት ውሳኔው እንዲቀለበስ ቢጠይቁም ለቪዲዮ ረዳት ዳኝነት የሚያገለግሉት መሳሪያዎች ባለመስራታቸው ጥያቄያቸው ውድቅ ተደርጓል። በዚህም ምክንያት ተጫዋቾቹና የክለቡ ኃላፊዎች ጨዋታውን ላለመቀጠል ወስነዋል። ካፍ መሳሪያዎቹ እንደማይሰሩ ከጨዋታው በፊት ለክለቦች አሳውቅ ያለው ቢልም የዋይዳድ ኃላፊዎች ግን ምንም እንዳልተነገራቸው ለመገናኛ ብዙሃን ገልጸዋል። ጨዋታው ለዘጠና ደቂቃዎች የተቋረጠ ሲሆን የካፍ ፕሬዚዳንት አህመድ አህመድ የዋይዳድ ተጫዋቾችና የክለቡን ኃላፊዎች ጨዋታው እንዲቀጥሉ ለማሳመን ጥረት ቢያደርጉም አልተሳካላቸውም። ጨዋታው 58ኛ ደቂቃ ላይ ተቋርጦ የመሃል ዳኛው የጨዋታውን የመጠናቀ መጠናቀቂያ ማብሰሪያ ፊሽካ አሰምተዋል። በዚህም ኤስፔራንስ የዋንጫው ባለቤት ነ ሊቨርፑል የአውሮፓ ሻምፒዮን መሆኑን ተከትሎ ከ3.6 ቢሊዮን ብር በላይ ገቢ ያገኛል ተብሏል። በሙሳላህና ዲቮኮርጊ ጎሎች ቶተናምን 2ለ0 ያሸነፈው ሊቨርፑል ለስድስተኛ ጊዜ የአውሮፓ ሻምፒዮን ሆኗል። የሚያገኘው ገቢም ይጨምራል። ሊቨርፑል የፍጻሜውን ጨዋታ በማሸነፉ ከ130 ሚሊዮን ብር በላይ አግኝቷል። የእንግሊዝ ክለቦች ባለፉት 10 ዓመታት በአውሮፓ ባላቸው ውጤት መሠረት ሊቨርፑል 700 ሚሊዮን ብር በላይ ያገኘ ሲሆን፣ በሽልማት ገንዘብ ደግሞ 1.9 ቢሊዮን ብር በላይ ተከፍሎታል። ከቴሌቪዥን ስርጭት ደግሞ ከ400 ሚሊዮን ብር በላይ በላይ መውሰዱ ተረጋግጧል። በፍጻሜ የተሸነፈው ቶተናም ደግሞ በአጠቃላይ ከ3.3 ቢሊዮን ብር በላይ ገቢ ያገኛል ተብሎ ይጠበቃል። ግርማቸው ከበደን ለሳምንታዊ የስፖርት ቅንብሩ እናመሰግናለን። አድማጮች፣ አሁን ልዩ ቃለምልልስ ከኢትዮጵያ ፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ጋር የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በ27ኛው ዓመታዊ ክብረ በዓሉ ለልዩ እውቅናና ክብር ካበቃቸው ዘጠኝ ኢትዮጵያውያን አንዷ ናቸው። የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ወይዘሮ መዓዝ አሸናፊ በቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሃያትስቪል ከተማ የተካሄደውን ስነ ስርዓት ተንተርሰን በሽልማቱና በኃላፊነት በሚመሩት የፌዴራል ጠቅላይ ፍርድ ቤት ስራ በኢትዮጵያ የፍትህና የህግ ጉዳይ ዙሪያ አወያይተናቸዋል። የቃለ ምልልሱን የመጀመሪያ ክፍል ባለፈው ቅዳሜ አሰምተን ሁለተኛውንና የመጨረሻውን ክፍል ዛሬ ይዘን ቀርበናል። ወይዘሮ መዓዛ አሸናፊን ያወያየው አሉላ ከበደ ነው። እልባት ካደረገበት ይንደረደራል ወይዘሮ መዓዛ፣ ምናልባትም ለመጠየቅ ቀላል በቅጡ ለመረዳት በተጨባጭ ግን ከባድ የሚመስለኝን ጥያቄ ላስከት። በፍትህ ስርአት ውስጥ ያሉትን ችግሮች አፋጣኝ መልስ መስጠት የሚፈለገውን ያህል እንደማይቻል እናውቃለን። ነገር ግን ከቀደመው ስርአት የተወረሱ በዳኝነቱም ቀደም ሲል ጠቅላይ ሚኒስትሩ በአመኑ እና በተቀበሉት ችግሮች ውስጥ የተሳተፉ ወገኖችም የዚህ የተሸጋገረው ስርአት አካል ናቸው እና እንዴት ነው የቀደሙ ልማዶች እንዳይመጡ ማድረግ የሚችል? እንዴትስ ነው ህዝቡ አመኔታን ማግኘት የሚቻለው? በፍትህ ስርአቱ እምነት ማሳደርን የመሰለ ትልቅ ነገር እንዴት ነው የሚፈጠረው? እንግዲህ በፍትህ ስርአቱ እምነት ማሳደር በርካታ እርምጃዎች ይጠይቃል። የመጀመሪያው እርምጃ ብቃት ያላቸው፣ ችሎታ ያላቸው፣ በጨዋነታቸው ደግሞ ኢንቴግሪቲ የምንለው በጣም ከፍተኛ ሁኔታ የሚጠሩ ሰዎች ዳኛው ነው መቀመጥ አለባቸው። ምክንያቱም የዳኝነት ስራ ቢያንስ እኛ አገር ለጊዜው በሰዎች የሚሰራ ነው። ከፍተኛ ቴክኖሎጂ ድጋፍ የለበትም። ሌላ ጋር አሁን ብዙን ነገር አሁን ቴክኖሎጂ ፕሮሰስ እያደረገ ነው። እኛ ጋር ግን ለጊዜው በሰው በሰው ነው የሚሰራው እና ይሄ በጣም አስፈላጊ ነገር ነው። ስለዚህ ዳኞቻችንን በተወሰነ ደረጃ ይህንን ባለው በሀገሪቱ አቅም ይሄንን የሚያሟሉ መሆናቸውን ማረጋገጥ አለብን። ያሉትን ዳኞች ሁኔታ መመልከት ይኖርብናል። በጣም አብዮታዊ በሆነ መንገድ ሳይሆን በጣም ስሳትል በሆነና ህጉን በማይነካ መንገድ ነገር ግን በተለይ ደግሞ ከአሁን በኋላ ዳኞች ሲመለመሉ፣ ዳኞች ሲመረጡ ማን ናቸው፣ ችሎታቸው ምንድን ነው፣ ህብረተሰቡ እንዴት ነው የሚያውቃቸው የሚለውን ነገር በደንብ መመርመር አለብን። እዚህ ሀገር አንተ ስትኖር ታውቀዋለ። ዳኞች ሲመረጡ፣ በተለይ ፌዴራል ፍርድ ቤት ዳኞች፣ በተለይ ወደ ከፍተኛ ፌዴራል ሌቭል የሚሰሩ ዳኞች በጣም በጣም በጣም ከባድ ሂደት ውስጥ ነው የሚያልፉት እና እኛም ወደፊት የዳኞች መልመላ በዛ መልኩ መሄድ አለ። የህብረተሰቡን አመኔታ ለመጨመር፣ ሁለተኛ የመዝገብ አያያዛችንና የይግባኝ መብት ያልተገደበ መብት ከፍተኛ ችግር እያመጣ ይህንንም በህግ መልክ ማስያዝ አለብን። ጠቅላይ ፍርድ ቤት 14 ሺህ መዝገብ በአመት እንዲያይ ይገደዳል። ይሄ ትክክል አይቶ አሰራር አይደለም። እንደገና የዚህ ሳምንቱን ኦብዘርቬሽን ልንገር ጠቅላይ ፍርድ ቤት እዚህ ልክ ነው በአመት ስድስት ሺ አቤቱታ ሄድላቸዋል የሚያዩት ስንት መሰለ ሰማንያ ይሄ ምንድን ነው ከፍተኛ የሆነ አገራዊ ኢምፓክት ያላቸው የአንድ ሰው ወይ የሁለት ሰው የቤት ክርክር አይደለም የአገር ላይ ኢምፓክት ያለው ነገር ሁለተኛው ነገር ደግሞ ህገ መንግስቱን የጣሰ ህግ በስቴቶቹም ይሁን በአገር ደረጃ ህግ አለ ከተባለ ያንን ህግ የተንተራሰ ነው። እነዚህ ሁለቱ ጉዳዮች ብቻ ላይ ነው ውሳኔ ይሰጥና የዚህ ጉዳይ አመጣጥና የዚህ ገደብ የሌለው የግባኝ እሱ ካልቀረ አመኔታ ልናመጣ አንችልም። ምክንያቱም በተወሰነ ዳኛ ይሄን ሁሉ ጉዳይ ልመልከት ስትል የግድ ጥራቱ መበላሸቱ አይቀር። ስለዚህ በዚህ ላይ ህብረተሰቡ ሊስማማ የሚገባ ይመስለኛል። ወይዘሮ ማዕዛ ትልቁን ነገር አንስተዋል። ሌላ ማከሚያ የሚሆኑም በላቸው እርምጃዎች በተጓዳኝ ይኖሩ ይሆን? ህብረተሰብ ውስጥ ሊፈጠሩ የሚችሉ ያና መኔታ እንዲያሳዱ ዛሬም ግጭቶች፣ ዛሬም የፍትህ ማጣት ጥያቄዎች አሉ። እሱ እንግዲህ ሰፋ ያለ ጥያቄ ነው ያሁን የጠየከኝ አጠቃላይ አገሪቱ ውስጥ በሂደት ሰላምና መረጋጋት መምጣት አለበት። ያ መሰረት ካልያዘ ሌላ የምንነጋገረውን ነገር ሁሉ ለመፈጸም በጣም አስቸጋሪ ነው የሚሆነው እና እኔ ትልቅ ተስፋ አለኝ። አሁን ይሄ የተስፋ ጊዜ ነው። አንዳንድ ሰዎች የኢትዮጵያ ውስጥ ያለው ለውጥ በቃ ጊዜው አሁን ነው ይሄ የኢትዮጵያ ጊዜ ነው የሚሉ ሰዎች አሉ። እኔም ከዛ ጋር መስማማት ሁኔታ አለኝ። ስለዚህ ይሄንን ሰላምና መረጋጋት ካላመጣን ለማንኛውም ስራችን ሁሉ እንቅፋት ነው የሚሆነው። የህግ መከበር ደግሞ ለሰላምና መረጋጋቱም አስተዋጽኦ ነው የሚያደርገው እና በዚህ ረገድ ቀጣይ ስራዎች መሰራት አለባቸው። እኛ በፍርድ ቤት በኩል እንዳልኩ በመደበኛ ስርዓቱ የምንሰራው ስራ አለ። ከዛ ውጭ ደግሞ የሰላምና የእርቅ ኮሚሽን ተቋቁሟል። ከነሱ ጋርም በመሆን ደግሞ ከመደበኛ ስርዓት ውጪ ህዝቡን ማቀራረብ ፍትህን እንተዋለን ማለት አይደለም። ተጠያቂ የሚሆነው ተቀጥ ጠያቂነቱን የሚቀበልበት የተጎዳው ደግሞ ካሳ የሚያገኝበት ምልክታዊም ቢሆን ማለት ነው። ይህ የትኛው ዘዴ ነው ለእኛ የሚሆነው ለእኛ ባህል የሚሆነው የትኛው ዘዴ ነው የሚለውን ደግሞ የሰላምና ኮሚሽን እርግጠኛ ነኝ እያሰቡበት እየሰሩ ነው ያሉት። በዚህ እንግዲህ እኛም ጋር መመካከራችን የምራ ይሆን ወጋችን መቋጫ መጨረሻ ጥያቄ ስለሆኑ በርካታ የህግ ማሻሻያዎች እየተሰሩ መሆናቸው ለምርዳች ብዙዎቹ ቀደም ሲል በርካታ ጥያቄ ቀርቡባቸው የነበሩ ጉድለት መሆናቸው የታወቁ ቤች ናቸው። አንዳንዶቹ አዳዲስ ጠባ ያላቸው ቴክኖሎጂን የሚመለከቱ የጥላቻ ወንጀል የሚባለው ቀጣ ነው። በአማርኛ ተዛማጅ ትርጉም ከሆነ አሻሚ ነው። የግለሰቦችን መብት ከመሽረፍ እና መብትን ከማስከበር መካከል ቀጭን መስመር ያለ ይመስላል። አሁን ያለበትንም የግልሆን ማስተያየት አካል አዎ፣ እንግዲህ አንድ ሀገር ውስጥ ሪፎርም ለማካሄድ በተለይ አሁን በሚታሰበው ደረጃ ሰፋ ያለ ሁሉንም የሚያጠቃልል ሪፎርም ለማካሄድ የህግ መሰረቱ መኖር አለበት። ህግ መሰረቱ መስተካከል አለበት እንዳልከው ነው። አንዳንድ ህጎች ቀደም ሲልም ጀምሮ በመሻሻል ሂደት ውስጥ የነበሩ ናቸው። ለምሳሌ የንግድ ህጉ በጣም ለረጅም ጊዜ ሲንከባለል የቆየ ነው። ወንጀል ስነ ስርአቱ በተመሳሳይ ሁኔታ የቆየ ነው። ሌሎቹ ደግሞ እንዳልከው ካለው ሁኔታም ልንራድንመድበት ከምንፈልገውም አንጻር አዳዲስ ህጎችም አሉ። የመናገር የመጻፍ ነጻነትን አስመልክቶ ያነሳው ጉዳይ ረቂቁን አላየሁም፣ እውነቱን ለመናገር ውይይቱንም አልተከታተልኩም። ነገር ግን እዛ ጋር ከፍተኛ ጥንቃቄ ማድረግ አለብን ምክንያቱም የመናገር ሀሳብን የመግለጽ ነጻነት ለአንድ ህብረተሰብ በጣም በጣም ወሳኝ ወሳኝ ጉዳይ በመሆኑ አንዳንድ የማይፈለጉ ነገሮችን ልክ ነው፣ ወደ ህግ መስመር ማምጣት ያስፈልጋል። ነገር ግን ደግሞ እኔ አሁንም ቢሆን ሀሳብን በነጻ ለመግለጽ ነጻነት ሰፊውን ሰፊውን መብት የሚተው ህግ እንደምናወጣ ተስፋ አደርጋለሁ። የመጨረሻ ጥያቄ የግሎ ይሆን ይሁን በኃላፊነቱ ለውጥ እንዲመጣ የሚሰሩባቸው ጉዳዮችን አንስተና ሌሎችም እንደሚኖሩ አምናለሁ። በግሎ ግን ምን እውን ሆኖ ማየት ይመኛል። የአዲስ ጅምር የሚታይበት ስርዓት ነው። ለውጦች ያሉትን ያህል ፈተናዎችንም እድሎችም አብረው የመጡበት ነው። በግሎ ግን ምን ማየት ይፈልጋሉ? እንግዲህ በግሌ የማየው እንደው የአጭር ጊዜውን በተጠይቀኝ ዲሞክራቲክ የሆነ ምርጫ ኢትዮጵያ ውስጥ ተካሂዶ በህጋዊ መንገድ ነፃና ትክክለኛ ምርጫ ተደርጎ ስልጣን የሚይዝ መንግስት አቋቁመን ከዛ ወደ ተቋም ግንባታ አተኩረን እሱን ስራ እንድንሰራ ደግሞ መብቱንም የሚያውቅ ግዴታውን የሚያውቅ ህብረተሰብ እያሳደግን እንድንሄድ ነው ተስፋ ማደርገው። ከሁሉም በላይ ከሁሉም በላይ ደግሞ ልጆቻችንንም ተማሪዎችንም አብሮ ለመኖር ለማደግ በስርዓት መኖር እንዳለብን በመደበኛ ህግም ሆነ መደበኛ ባልሆነ ህግ አስተብረናቸው የበቃ የበቃ ዜጋ ይዘን ወደፊት ብንሄድ እኔ ከፍተኛ ምኞት ይሄ ነው። ተቋም መገንባት፣ ህብረተሰቡ አስተሳሰብ ላይ መስራት፣ የሰለጠነ መንገድ ዲሞክራቲክ በሆነ መንገድ መንግስት ስልጣን ላይ ማምጣት ብንችል መሰረታዊ ነገሮችን አድርገናል ብዬ አስባለሁ። ሁኖ ትልቅ ምኞት ነው። መንገዱ ተጀምሯል። ወይዘሮ ማዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ ለጊዜው አመሰግናለሁ። አመሰግናለሁ። አድማጮች አሁን ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ጤና የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ። ኮሌራ በሀገሩ አለ፣ ይጠንቀቁ። ራስዎን፣ ቤተሰቦን፣ አካባቢዎን፣ ሀገሮን ከኮሌራ ይጠብቁ። አዲስ አበባ፣ ኦሮሚያ፣ አማራ ትግራይ፣ ሶማሌ ክልሎች ውስጥ 365 ሰው ለኮሌራ መጋለጡ መረጋገጡን የጤና ጥበቃ ሚኒስትሩ ዶክተር አሚር አማን አስታውቀዋል። አዲስ አበባ ውስጥ በአጣዳፊ ተቅማጥና ትውከት ምክንያት ወደ ጤና ተቋማት ከተወሰዱ አምስት ሰዎች በአንዱ ላይ ቪብሪዮ ኮሌሬ የሚባል ተውሳክ ወይም ባክቴሪየም በላቦራቶሪ በተደረገው ምርመራ ታይቶበታል። የጤና ተቋማቱን ዝግጅት መመልከታቸውን፣ በከፍተኛ ሁኔታ ተጋላጭ ለሆኑ የህብረተሰብ ክፍሎች ክትባት እንደሚሰጥ ሚኒስትሩ አመልክተዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣውና በኤጀንሲ ዌብሳይት ላይ ባሰፈረው የማሳወቂያ ጽሑፍ ኮሌራ ገዳይ በፈጣን ሁኔታ ተላላፊና አፋጣኝ ክትትልና ቁጥጥር የሚያስፈልገው በሽታ እንደሆነ አስታውቋል። ይሁን እንጂ ለሕክምናም ቀላል በመሆኑ ሊያደርስ የሚችለውን ጥፋትም መቆጣጠር ይቻላል። ኮሌራ አጣዳፊ ተቅማጥና ትውከት የሚያስከትል ሰውነትንም ፈጥኖ ለድርቀት የሚያጋልጥ በረቂቅ ሕዋሳት ወይም ባክቴሪያ የሚተላለፍ በሽታ ነው። ኮሌራ የሚፈጥረው ስሜት የጉልበት መብረክረክና ሕሊናን መሳትን ሊያስከትል ይችላል ብዙ ሰው ተውሳኩ ወደ ሰውነቱ ቢገባም ፈጥኖ ሊታመም ወይም ለኮሌራ መጋለጡን ላይገነዘብ ወይም ላያስተውል ይችላል። ብዙ ሰው ተውሳኩ ወደ ሰውነቱ ቢገባም ፈጥኖ ላይታመም ወይም ለኮሌራ መጋለጡን ላይገነዘብ ወይም ላያስተውል ይችላል። ኮሌራ በተለይ በአፍሪካ፣ በደቡብ ምስራቅ እስያና ሄይቲንም በመሳሰሉ በድኅነትና በልማት አለመራመድ በሚንገላቱ አገሮች ውስጥ ነው በዝቶ የሚስተዋለው። ለኮሌራ እንዴት ሊጋለጡ እንደሚችሉ ይወቁ። ጥሬ ምግብ ወደ አፍዎ ከወሰዱ ኮሌራ ሊይዞት ይችላል። ሥጋ፣ ቅጠላቅጠል፣ በጥንቃቄ ያልተያዙ ፍራፍሬ፣ በደንብ ያልበሰሉ ከውሃ ውስጥ የሚገኙ ምግቦች አሳና ሌላም ከበሉ ኮሌራ ሊይዞት ይችላል። ንጹሕ ስለ መሆኑ እርግጠኛ ያልሆኑበትን ወይም ንጹሕ ቢመስልዎትም ለኮሌራ የተጋለጠ ሰው ተቅማጥ የነካካው ውሃ ወደ ጉሮሮ ከዘለቀ ኮሌራ ሊይዞት ይችላል። የወንዝ ውሃ ቀድተው ሳያጣሩና ሳያፈሉ ከጠጡ ወይም የጉድጓድ ውሃም ቢሆን ለኮሌራ ተውሳክ ከተጋለጠና ከተጎነጩት ኮሌራ ሊይዞት ይችላል። ባልታጠበ እጅዎ አንስተው ወደ አፍዎ የሚወስዱት ምንም ዐይነት ምግብ ጥሬ ሚሆን፣ የበሰለ የታሸገ ሚሆን፣ የተቀቀለ ኮሌራ ሊያስይዞት ይችላል። ሐኪሞቹ ለኮሌራ መጋለጥ አለመጋለጦን ያውቃሉ። ስሜት ወይም ስጋት ካለዎት ፈጥነው ወደ ጤና አዋቂ ይሂዱና ያማክሩ። እነርሱ በአይነ ምድር ምርመራ ወይም ከፊንጢጣ ላይ በሚወስዱት ናሙና ተውሳኩን ያገኙታል። ፈጥነውም ከአደጋ ያተርፍዎታል። አፋጣኙ የሕክምና ዘዴ ቀላል ነው። የሰውነትን እርጥበት بملس First we made the water safe we filtered it through cloth and boiled it for one minute then we mixed half a teaspoon of በቅድሚያ የውሃው ንጽህና አረጋገጥን። መጀመሪያ በንጹሕ ጨርቅ አጣራነውና ለአንድ ደቂቃ ያክል አፈላ ነው። ከዚያም በአንድ ሊትር ወይንም በአንድ ጆግ የበረደ ውሃ ውስጥ ግማሽ የሻይ ማንኪያ ጨውና ስድስት የሻይ ማንኪያ ስኳር ጨመርንበት። ጣዕሙ እምባ እምባ የሚል ነው። ጨው ብዙም አይሰማም። ከዚያም ድንገት ታመው በደረሰባቸው ከባድ ተቅማጥና ትውከት ምክንያት ለደከሙ አባቱ ያደረገውንና እንዴት ከሞት እንዳተረፋቸው ነው ወጣቱ የሚናገረው። ያንን ውሃ አጠጣቸው። እርሳቸውም ቢሆኑ ለነገሩ ያንኑ ከማድረግ አይቦዝኑም ነበር ለእርሱም ቢሆን ኖሮ። ከዚያም የጤና ባለሙያዎች ደረሱላቸው። በኮሌራ የተያዘው ሰው እጅግ የደከመ ከሆነ ሐኪሞች በደም ሥር የሚሰጥ ሕክምና ያደርጉለታል። ሰው እንዲህ ፈጣን የቤትና የባለሙያ ሕክምና ካገኘ በኮሌራ ከሚያዘው ሰው የሚሞተው ከመቶ አንድ እንኳ ላይሆን ይችላል። የታመመ ሰው ሲንከባከቡ ለራስዎም በቂ ጥንቃቄ ያድርጉ እንጂ ነካሁት ወይም ነካኝ ብለው ሊጨነቁ አይገባዎትም። ኮሌራ በመነካካት ወይም በትንፋሽ አይተላለፍም ወደ አፍ በሚገባ እንጂ ኮሌራ ወዳለበት ወይም አለበት ተብሎ ወደሚጠረጠር አካባቢ ይሄዳሉ? መከተብ ይኖርብዎት እንደሆነ ሐኪም ያማክሩ። የታሸገ ወይም የተፈላ ወይም ተገቢው ሕክምና የተደረገለትን ውሃ ብቻ ይጠቀሙ። የሚመገቡት ሁሉ ሙሉ በሙሉ የበሰለ መሆኑን ያረጋግጡ። የሚበሉት ትኩስ ወይም የታሸገ መሆን እንዳለበት አይዘንጉ። እጆን እጆን እጆን እጆን ይታጠቡ። ያለ መታከት፣ ያለ ቸልተኝነት ደጋግመው ይታጠቡ። እጅዎን፣ እጅን መታጠብ ምን ይጎዳል? አይስነፉ፣ ጤናው ይበልጣል። እጅዎን በሳሙና ቢያንስ ለሀያ ሰከንድ ሙልጭ አድርገው መታጠብ ያድንዎታል። ሀያ ሰከንድ ነች። ሳሙናም ባይኖሮ በወራጅ ውሃ ሙልጭ አድርገው ይታጠቡት። ውሃም ሳሙናም ካጡ ስድሳ ከመቶ አልኮሆል ያለው ምንም ፈሳሽ አጠገቦ ካለ መዳፎ ላይ ገልበጥ አድርገው ያብሱበት። አረቄም ቢሆን ልጆች በጨዋታም ጊዜ ቢሆን ትምህርት ቤት ወይም ቤት ውስጥ ምን ጥንቃቄ ማድረግ እንዳለባቸው ደጋግመው ደጋግመው ከመንገር አይቦዝኑ። አድማጮች ሰፋ ያለውን የዚህን ዝግጅት በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን የማጠቃለያ ወሬዎችን ቀዳንች ሳየ የኬንያ ማዕከላዊ ባንክ የሀገሪቱን የመገበያ ገንዘብ በአዲስ መልክ ማሻሻሉን አስታወቀ። አዳዲስ የሽልንግ ኖቶች ቅዳሜ ዕለት ለሕዝብ ይፋ ተደርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ብሪታንያን እየጎበኝ ነው። ከንጉሣዊ ቤተሰብ ጋር ተገናኝቶ መነጋገርን ያካተተ የእራት ግብዣ ይደረግላቸዋል። ከሥልጣን ለመሰናበት ማመልከቻ ካስገቡት ጠቅላይ ሚኒስትር ቴሬዛ ሜም ጋር ተገናኝተው ይነጋገራሉ። አድማጮች ለምሽቱ ያያዝነውን በዚህ ላይ ያበቃን። አሁን የትግርኛ ስርጭት ይቀጥላል። ነገ ከምሽቱ ሰዓት ላይ እንገናኝ። ሰላም ጥናለን።